የማህበረሰቡን ድህነት ለመቀነስ የህዝብ አገልግሎት ስርጭትን ለማጠናከር በተባበሩት መንግስታት እንደ መርህ የተቀረጸው የሚሊዮንም የልማት ግብን እንዲሳካ የሚያግዝ እንዲሆን የመልካም አስተዳደር ችግሮችን ለመፍታት የመሠረታዊ አገልግሎት አሰጣጥ ሂደትን ለማሻሻል የሚሠራ ፕሮግራም ነው። የማኅበራዊ ተጠያቂነት ኮሚቴ ተጣሪነቱ ለወረዳው ሲሆን፣ ቀጥታ ግንኙነቱ ከወረዳው ዋና ሥራ አስፈጻሚ ጋር ነው ከባለ ድርሻ እርዳታ ሰጪ አካላትና ከሴክተር መስሪያ ቤቶች መካከል የክፍለ ከተማ የወረዳ አስተዳደር፣ የፋይናንስ የኢኮኖሚ ልማት ቢሮ፣ ጤና ቢሮ፣ የትምህርት ቢሮ፣ የሴቶችና ሕፃናት ወጣቶች የአቅም ግንባታ ጽፈት ቤቶች ይገኙበታል። እንዲሁም ከአካል ጉዳተኞች ማህበራት ከሌሎችም አገልግሎት ሰጪ ክፍሎች ጋር በጋራ እንደሚሰራ ተገልጿል። በዚህ አንጻር ማህበረሰቡ በየሆስፒታሎቹ እና በየጤና ጣቢያዎቹ የሚያጋጥማቸውን ችግሮች እንደ ናሙና ተወስዶ በድራማ መልክ አርቲስቶቹ የከወኑት መድኃኒት የታዘዘበትን ወረቀት አንጠልጥለን መድኃኒቱ ለፋርማሲ ለፋርማሲ ከተማ ለከተማ ትንሽ ከረከርን ውልና መድኃኒቱ ተገኘ ከተባለ እዚህ ከሚሸጥበት ዋጋ ሶስትና አራት እጥፍ ነው። እንዲያው ለሀቅ እንነጋገር ከተባለ ባለሙያዎች በሰዓቱ ገብተው የሚያውቁት አልገቡም። ጥቂት ጠብቁ እንባና ጥቂት እንጠብቃለን። ሁለትና ሶስት ሰዓት ሙሉ እንቀመጣለን። አረንዳው ከመጡ በኋላ እንኳን በወጉ ቢያናገሩን ጥሩ ነበረ። ስብሰባ ላይ ናቸው፣ ለሻይ ወጥተዋል፣ ለምሳ ወጥተዋል፣ ከሰዓት በኋላ ወይም ነገ ተመለሱ የምንባልበት ጊዜ ትንሽ አይደለም። በቀደም እዚሁ ካርድ ክፍል በወረፋ ምክንያት የተደባደቡ ሰዎች ተፈነካክተው ወደ ፖሊስ መጸዳጃ ቤቱን አይተዋል። እሱንማ አለማየት ይሻላል። አለማየት ከጉባኤው ተሳታፊዎች በርካታ አስተያየቶች ከተሰጡት ውስጥ ከታች ያሉትንም ከላይ ያሉትንም ጭምር ነው ሊሰጥ የሚገባው። ያለበለዚያ እየተንጠለጠለ እየተንጠለጠለ ይቀርና እላይ ያለው ቢሰለጥን እታች ላሉት ወርዶ ሊያሰለጥናቸው አይችልም። እታች ያሉት ከሰለጠኑ መሀል ላይ ያሉት ሊቀሩ ነው። ስለዚህ ይሄ ማህበራዊ ተጠያቂነት በስፋት ቀጥሎ ሁሉም ሰው ተጠቃሚውም፣ አገልግሎት ሰጪውም ስልጠናውን በድጋሚ አግኝቶ በስፋት ቢካሄድ የተሻለ ነገር ውጤት ያመጣል ብዬ አምናለሁ። አሁን ለምሳሌ እኔ ከወረዳ አስራ አንድ ነው የመጣሁት። የአረጋውያን ማህበራት ተወካይ ነው። አሁን ለአረጋውያን የሚባል ሁኔታዎች እዚህ አልተነሱም። አካል ጉዳተኞች፣ ሌላ በኤች አይ ቪ ኤድስ ምናምን የሚባል ነገሮች ተነስተዋል። የአረጋውያን እሱ መብት እንዴት ነው ያልተነሳው? አንደኛ እንደውም አረጋውያኖች ነው መብታቸው መከበርና መደረግ ያለበት፣ ምክንያቱም እችን ሀገር ለዚህ ያቆየዋት እነዚህ አረጋውያን የእድሜ ባለጸጋዎች ናቸው። ስለ ፕሮግራሙ አሰራር እንዴት እንደተዋቀረ እና ግብ እንዲመታ ለማስፈጸሚያ ድጋፍ የሚያደርጉትን አካላት በመጥቀስ የሚገልጹ ድን ከኢትዮጵያ ተጠያቂነት እቅድ የእርከኑ አዘጋጅ አቶ ምህረት ማስረሻ ናቸው። የሴክተር መስሪያ ቤቶች አብረው አሉ። በኮሚቴ ውስጥ የለጋሽ ድርጅቶች አሉ። የወርልድ ባንክ፣ የጀርመን የልማት አጋራችን ነው። የአይሪሽ ኤድ፣ የእንግሊዝ የልማት እንግሊዝ ልማት ፕሮግራም፣ የኢሮፒያን ዩኒየን አጋራችን ነው። ወርልድ ባንክ ደግሞ ይህንን የአደራ ፈንድ ሰብስቦ ያስተዳድራል ማለት ነው። ይህንን የሚያስተባብርና የሚመራ ከመንግስት ውጭ የሆነ ቪኤንጂ ኢንተርናሽናል የሚባል ራሱን የቻለ አካል ፕሮግራሙን የዕለት የዕለት ስራ ያከናውናል ማለት ነው። ጌታቸው ተድላ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ